የፌዴራል ስርዓቱ ካስገኛቸው ጥቅሞች በላቀ ለውስብስብ ችግሮች ሀገሪቱን ዳርጓል የሚለው ሀሳብ በብዙዎች መስተናገዱ ምን ይደረግ በሚል ምክር ሀሳብ እንዲነሳ አድርጓል። የአዲስ አበባ ዩኒቨርሲቲም ኢትዮጵያ ሕብረ ብሔራዊ ወይንስ መልክዓ ምድራዊ አሊያም ሌላ ምን አይነት አወቃቀር ትዘርጋ በሚለው ጉዳይ ትናንት ውይይት ከፍቷል። በዚህም ፌዴራላዊ አወቃቀሩ ሙሉ በሙሉ ለተፈጠሩ ችግሮች ብቻውን ምክንያት ባይሆንም ጉልድ ድርሻ መያዙን፣ በዚህም ከሕገ መንግስቱ ጀምሮ መሻሻል ያለባቸው ጉዳዮች በርካታ ናቸው የሚለው ሀሳብ ሀሳብ ጎልቶ ተንጸባርቋል። ከተሳታፊዎችና ሀሳብ ካቀረቡት መካከል አንዱ የሆኑት አቶ ልደቱ አያሌው አህዳዊ ስርዓትና ብሔር ተኮር የፌዴራሊዝም ስርዓት በኢትዮጵያ የፖለቲካ ሂደት ውስጥ በጽንሰ ሀሳብ ብቻ ሳይሆን በተግባርም ተፈትነው ወድቀዋል ሲሉ ተናግረዋል። ብሔርተኝነትን መሰረት ያደረገ የፖለቲካ አካሄድ በመጀመሪያ ደረጃ አገራዊ አንድነትን አያመጥም፣ ልዩነትን ነው በሂደትም የሚያሰፍ። ሁለተኛ በዜጎች መካከል እኩልነትን አያሰፍንም። ሦስተኛ ሶስተኛ ለዴሞክራሲ ግንባታ እንቅፋት ለኔ ለእኔ ዲሞክራቲክ የሚባል ብሔርተኝነት የለም። እንደውም የዲሞክራሲ ሂደት ግንባታን ጎታች ነው። ብሔርተኝነት ብዙ ጊዜ ቅራኔን፣ ግጭትን የማባባስ ባህር ያለ ዘላቂና የተረጋጋ የኢኮኖሚ እድገት አያመጥም። ሌላኛው የጽሑፍ አቅራቢ ዶክተር አስናቀ ከፋለ ኢትዮጵያ በአንድነትና ልዩነት፣ በአናሳዎች መብት መጠበቅ ዙሪያ ሁሉን የሚያስተናግድ አዲስ ስርዓት መዘርጋት እንደሚጠበቅ አብራርተዋል። ምን እዚያ ያደረሰን ምንድነው፣ ጥንካሬ ውስ የሚለው ማየት ነው። ኢትዮጵያ ፌዴራሊዝም በሚቋቋምበት ጊዜ የነበረውን ታሪካዊ ሁኔታ ማየትም ተገቢ ነው። የተወሰኑ ኃይሎች በትጥቅ ትግል ረጅም ጊዜ ሲታገሉ ቆይተው በኃይል ስልጣን ከያዙ በኋላ የመሰረቱ ስርዓት የራሳቸውን አይዲዮሎጂ የራሳቸውን አስተሳሰብ ነው ወደ ህገ መንግስት የወሰዱ። በዚህ ሂደት ላይ ያልተሳተፉ ድምጻቸው ያልተሰማ ኃይሎች ነበሩ። ያ መረሳት የለበትም። ይህ እንግዲህ አሁን እያደረግን ያለ ነው። ሁሉም ድምጾች ተሳታፊ የሆኑበት ውይይት አድርጎ የሚሻሻሉትን ነጥቦች ማንሳት ተገቢ ይመስላል። ተጨማሪ ክልሎች ሊፈቀዱ ይገባል የሚሉ አማራጮችም የመፍትሄ ሀሳብ ተብለው ተስተናግደዋል። የፌዴራል ስርዓቱ ለመጨረሻ ጊዜ ዕድል ሊሰጠው ይገባል የሚሉት ደግሞ ዶክተር ከተማ ቅጅራ ናቸው። ይህ ሲሆን ግን የባህል ለውጥ ማምጣት ቀዳሚ ሆኖ እንዲቀመጥም አስገንዝበዋል። እውነተኛ ፊታዊ ፌዴራሊዝም ስርዓት እንዲመጣ ከተፈለገ ዲሞክራሲው በአግባቡ ሲስተም ውስጥ እንዲገባ ማድረግ አንዱ ነው። ሁለተኛ ካልቸራሊ ለዛ ሬዲ መሆን ይጠይቃል። ፌዴራሊዝም ስለ ሕገ መንግስት ብቻ አይደለም። ፌዴራሊዝም ስለ ፖለቲካ ፓርቲ ብቻ አይደለም። ፌዴራሊዝም ስለ ሕዝብ ነው። ፌዴራሊዝም ስለ ታሪክ ነው። ይሄንን የሚያገናኝ ፌዴራሊዝም ነው እውነተኛ ፌዴራሊዝም ይባላል። ስለዚህ ካልቸራችንም ሪቪዚት ማድረግ ከሁሉም ለየት ያለ አማራጭ ያሉትን ይዘው የቀረቡት አቶ ልደቱ አያሌው፣ አሁን የተፈጠሩት ችግሮች መዋቅራዊ ናቸው ብለዋል። ነውስም ይሁን ኢትዮጵያዊ ብሔርተኞች ሀገርን ሲወዱ በቂ ምክንያት ያላቸው አይደሉም ካሉ በኋላም ዞንና ክልሎች፣ መልክዓ ምድርና ሌሎች ጉዳዮችን ታሳቢ ባደረገ ቀመርና መስፈርት መዋቀር እንዳለባቸው በመጥቀስ ሌሎች የመፍትሄ ሀሳቦችንም ሰንዝረዋል። መዋቅሮች በቀበሌና በወረዳ ደረጃ አሁን ያለውን ብሔር ተኮር ወይም ቋንቋን መሰረት ያደረገ አደረጃጀት ይዘን መቀጠል አለብን። ብያም ከፍተኛ ለውጥ ሆኖ ኢትዮጵያ ውስጥ መምጣት አለበት ብዬ የማምነው በመዘጋጃ ቤት ደረጃ ለመደራጀት የሚያስችል የሕዝብ ብዛት ያላቸውን የአገሪቱን ከተሞች አህዳዊነትን መሰረት አድርጎ ማደራጀት ያስፈልጋል። ብያም አደረጃጀታችን በዋናነት ፌደራላዊ መሆን አለበት። ፌደራላዊ መሆን አለበት ሲባል ግን በአህዳዊ ስርዓት ሊገኙ የሚችሉ ጥቅሞችን ግምት ውስጥ ያስገባ መሆን አለበት። አህዳዊ ስርዓት ማለት ሙሉ በሙሉ መጥፎ ስርዓት ማለት አይደለም። በተለይ ከኢትዮጵያ ተጨባጭ ሁኔታ አንጻር ከኢትዮጵያ አንድነት ምልው ሆኖ መቀጠል አንጻር ብዙ ሊጠቅሙን የሚችሉ ኤሌመንቶች በአህዳዊ አደረጃጀት ውስጥ አሉ። መሰሉ ውይይቶች ተጠናክረው እንዲቀጥሉና የኢትዮጵያ ህዝብ ባለቤት የሆነበት የፌዴራል ስርዓት እንዲዋቀርም በውይይቱ ተጠይቋል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ